ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። የተመድ ልዩ አማካሪ የአመፅ ግጭቶችን ተከትሎ በትግራይ አማራ፣ አፋርና ኦሮሚያ ለዘር ጥፋት አጋላጭ ሁነቶች እንዳሉ አመላከቱ። በጋዛ እስራኤል ጦርነት የአንዲት አውስትሬልያዊት ሕይወት አለፈ። ፋቢያን ማሮሰን ለሻንግሃይ ቴኒስ ሻምፒዮና ከስምንት ቀሪ ተፎካካሪዎች አንዱ ሆነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የተባበሩት መንግስታት የቀድመ ዘር ማጥፋት መከላከል ልዩ አማካሪ ኤሊስ ዋይሪሙ ደሪቱ በመንግሥት ወታደሮችና አካባቢ ሚሊሻዎች ትጥቅ ግጭቶች ሳቢያ የትግራይ፣ አማራ፣ አፋርና ኦሮሚያን አስመልክተው የቀረቡ ሪፖርቶች የዘር ማጥፋት ተጋላጭነትን እንደሚያመለክቱ ኦክቶበር 10 ባወጡት መግለጫ አስታውቋል። ከኢትዮጵያ የሚወጡ ሪፖርቶች በእጅጉ አዋኪ በመሆናቸው የግብራዊ እርምጃ ጥሪን ግድ ላሉ ያሉት ልዩ አማካሪ አክለውም፣ ለሉላዊው ማኅበረሰብ፣ በተለይም ተከስተው ያሉ የዘር ማጥፋትና ተያያዥ የጭካኔ ድርጊት ወንጀሎች ተጋላጭነት አስባቦችን ልብ ላሰኝ እሻለሁ ብለዋል። እንዲሁም ከኖቬምበር 3 2020 አንስቶ የተከሰቱ መጠነ ሰፊ ግድያዎች፣ የጾታ ጥቃቶች፣ ማስራብ፣ የትምህርትና ሕክምና ተቋማት ውድመቶች፣ አስገዳጅ ማፈናቀልና ሕገወጥ እገታዎች በአስቸኳይ እንዲገቱ ጥሪ አቅርበዋል። ከኦገስት 2023 አንስቶ የተጣለው አስቸኳይ ጊዜ አዋጅን ተከትሎም በአማራ ሰላማዊ ሰዎች ላይ የአመጽ ተግባሮች እየተፈጸሙ መሆኑን የሚያመላክቱ ሪፖርቶች እንዳሉም ጠቁመው የኤርትራ ወታደሮች ኢትዮጵያ ውስጥ ፈጽመዋቸዋል ተባሉት በርካታ ክሶች ተጠያቂነት እንዲያገኛቸውና የተጠያቂነት አለመኖርም የአመፅ አዙሪትን የሚያስቀጥል በመሆኑ በእጅጉ አስቸኳይ እርምጃ እንዲወሰድ ሲሉ ጥሪ አቅርበዋል። የፌዴራል መንግሥቱ እስራኤል ውስጥ በሐማስ ሚሊሺያዎች ጥቃት ሳቢያ ሕይወታቸው ላለፈው አንዲት የሲድኒ ነዋሪ ሴት የተሰማውን ጥልቅ ሐዘን ገለጠ። ጋሊት ካርቦኒ የተገደሉት ከጋዛ ሰርጥ ጥቂት ኪሎ ሜትሮች ርቀት ላይ በምትገኘው ኪቡትስ መሆኑም በኒውስኮርፕ ተመልክቷል። በዩናይትድ ስቴትስ የእስራኤል ኤምበሲ እንዳመለከተው እስካሁን የአንድ ሺህ ያህል እስራኤላውያን ሕይወት ጠፍቷል። የአውስትራሊያ አገር ውስጥ ጉዳይ ሚኒስትር ክሌር ኦኒል ሕይወታቸው እስራኤል ውስጥ ያለፈው አውስትራሊያ ሴት ለቤተሰባቸው ልብ ሰባሪ መሆኑን አስመልክተው ሲናገሩ፣ በተለይ ለግለሰቧ ቤተሰብ የዛሬ ማለዳው ዜና ልብ ሰባሪ ነው። ለአውስትራሊያ ማህበረሰብም፣ እንዲሁም በጄን ስም በሁላችንም ስም ልባችን በእሷ ሐዘን ተሞልቷል ብዬ መናገር እንደምችል እርግጠኛ ነኝ። የሆነው ምንድን ነው? በአመጽ ላይ አመጽ መጨመር ባሻገር ትርጉም አልባ የሆነ አመጽ ነው። እናም የአውስትራሊያ መንግሥት ይህን በጽኑ ያወግዛል ብለዋል። ይህ በእንዲህ እንዳለም የእስራኤል ጦር ኃይል ወደ ጋዛ ሰርጥ ዘልቆ የእግረኛ ማጥቃት ለመፈጸም ዝግጁ መሆኑ ተነግሯል። በሌላም በኩል በጋዛ የጤና ሚኒስቴር ገለጣ መሠረት እስካሁን 830 ሰዎች በእስራኤል ጥቃቶች ተገድለዋል። የተባበሩት መንግሥታት በፍልስጤም ቀይ መስቀል ኅብረተሰብ የሚተዳደሩ ሁለት ሆስፒታሎች፣ በርካታ የመኖሪያ ሕንፃዎችና ሁለት ማዕከላት በ በቦምብ ጥቃት መውደማቸውንም ገልጧል እስራኤል 300 ሺ ተጠባባቂ ወታደሮቿን ክተት ያለች ሲሆን የመከላከያ ሚኒስትሯ ዮአቭ ጋለንት ለወታደሮቻቸው ጋዛ ውስጥ ሁሉንም ነገር ደምስሱ ሪጅኑን እስከ መጨረሻው ለውጡ ያሉ ሲሆን አያይዘውም ጥቃታችንን ከአየር ጀምረናል ቀጥለንም በምድር እንመጣለን ከሁለተኛው ቀን አንስቶ አካባቢውን ተቆጣጥረናል ያለነው በማጥቃት ላይ ነው፣ አይሎም ይቀጥላል ብለዋል። ጠቅላይ ሚኒስትር አንቶኒ አልቤኒዚ ኡሉሮ ላይ የቀድሞ ሊብራል ፓርቲ ምክር ቤት አባል ፓት ፋርመር ለአውስትራሊያ ነባር ዜጎች ድምፅ ለፓርላማ የይሁን ድጋፍ ሩጫቸውን ሲጨርሱ በስፍራው ተገኝተው ተቀብለዋል። አቶ ፋርመር ኡሉሩ የደረሱት የተለያዩ የአውስትራሊያ ክፍለ ሀገራትን አቋርጠው 14 ሺ ኪሎ ሜትሮችን ከሮጡ በኋላ ነው። የነባር ዜጎች ድምፅ ለፓርላማ ሕዝበ ውሳኔ በመላ አውስትራሊያ ኦክቶበር 14 ጥቅምት 3 ይካሄዳል። ፋቢየን ማሮሳን አውስትራሊያዊውን አሌክስ ደመኖ በመርታት ሳይገታ ከዓለም ዘጠነኛ የሆነውን ካስፐር ራድን 7 ስድስት ሶስት ስድስት ስድስት አራት በማሸነፍ ለሻንግሃይ ማስተርስ ስምንት ቀሪ ተወዳዳሪዎች አንዱ ለመሆን በቅቷል። ሃንጋሪያዊው ማሮሰን በቀጣይነት ከፖላንዱ ሁበርት ሃረካስ ጋር ይጋጠማል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 63 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ34 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርዝ ፀሐያማ ሆኖ ይውላል። ዝቅተኛ 10፣ ከፍተኛ 27። አድላይድ ብራ ይሆናል። ዝቅተኛ 11፣ ከፍተኛ 19። ሜልበርን ብራ ይሆናል። ዝቅተኛ 13፣ ከፍተኛ 20። ሆባርት ብራ ይሆናል። ዝቅተ ዝቅተኛ 11 ከፍተኛ 18፣ ካምብራ ካፋያው ጨምራል። ዝቅተኛ 9 ከፍተኛ 27፣ ሲድኒ ረፋ ዱላ ይካፋል። ዝቅተኛ 14 ከፍተኛ 32፣ ብሪስበን በአብዛኛው ፀሐያማ ሆኖ ይላል። ዝቅተኛ 16 ከፍተኛ 28፣ ዳርዊን በአብዛኛው ፀሐያማ ሆኖ ይላል። ዝቅተኛ 25 ከፍተኛ 35፣ አዲስ አበባ በአብዛኛው ፀሐያማ ሆኖ ይላል። ዝቅተኛ 10 ከፍተኛ 24 ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የተመድ ልዩ አማካሪ የአመፅ ግጭቶችን ተመልክቶ በትግራይ አማራ፣ አፋርና ኦሮሚያ ለዘር ጥፋት አጋላጭ ሁነቶች እንዳሉ አመላከቱ። በጋዛ እስራኤል ጦርነት የአንዲት አውስትራሊያዊት ሕይወት አለፈ። ፋቢያን ማሮሳን ለሻንጋይ ቴኒስ ሻምፒዮና ከስምንት ቀሪ ተፎካካሪዎች አንዱ ሆነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።